ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መኸር በተደጋጋሚ ያልሰመረበት ሁኔታ ነው ያለው ደቡብ ሱዳን ውስጥ በግጭቱ ላይ ድርቁ ተጨምሮበት ሰው እየተራበ እየተሰደደም ይገኛል። በረሃብ ምክንያት ከቀያቸው ስለተፈናቀሉ አፍሪካውያን የተናገሩት የተባበሩት መንግስታት የስደተኞች ጉዳይ ጽፈት ቤት ቃል አቀባይ ኤድሪያን ኤድዋርድስ ናቸው። በዕለቱ አብይ ርዕስ ዝርዝሩ ይቀርባል። ሱዳን ወደ ጎረቤቷ ሀገር ደቡብ ሱዳን ረድኤት እንዲገባ ስትል ሁለተኛ ኮሪደር ወይም መስመር ከፈተች። በጦርነት በዳሸከችው ሀገር ተጨማሪ አንድ ሚሊዮን ህዝብ በረሃብ አፋፍ ላይ መሆኑን የተባበሩት መንግስታት ድርጅት አስጠነቀቀ። በዚህም ላይ ዘገባ አለን። የሶማሊያዋ ፕሬዝዳንት አልሻባብን በሁለት ዓመት ጊዜ ውስጥ ከሀገር ጨርሶ እናጠፋለን ሲሉ ተናገሩ። የዛምቢያውን ፕሬዝዳንት አጅቦ የሚጓዙ ሞተረኞችን ያሰናከሉት ተቃዋሚ መሪ በአገር ክህደት ወንጀል ተከሰሱ የሚሉት ይገኙባቸዋል። ናይጄሪያ ውስጥም ማጅራት ገትር ወረርሽኝ ገብቷል ተብሏል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልን እንደምናመሻቸው ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ሚያዝያ አራት 2009 ዓ.ም አስተናጋጆች አሉላ ከበደና ና አዲሱ አበበ አቀናባሪያችን ብርሃን ኃይሉ የስርጭት መሐንዲሱ ድሪንሪገልስ ተሰይሟል። አሁን የሰዓቱን የዓለም ዜና የሶማሊያው ፕሬዝዳንት ሞሐመድ አብዱላሂ ሞሐመድ አስተዳደራቸው ሽብርተኛውን ቡድን አልሻባብን ከሶማሊያ ምድር ለማጥፋት ቆርጦ መነሳቱን አስታወቁ። አያይዘውም የቡድኑ አባላት ግን ወደ ሰላም የጠረጴዛ ውይይት ሊመጡ ይችላሉ ብለዋል። ፈርማጆ በሚለው የቅጽል ስማቸው ይበልጥ የሚታወቁት እኒሁ ፕሬዝዳንት ይህን ያስታወቁት የሶማሊያው ብሔራዊ ጦር የተቋቋመበትን አምሳ ሰባተኛ ዓመታዊ በዓል በሚከበርበት ስነስርዓት ላይ ባደረጉት ንግግር ነው። ፕሬዚዳንቱ በዚሁ ሞቃዲሾ በሚገኘው የመከላከያ ሚኒስቴር ቅጥር ግቢ በዓል ላይ እንደገለጡት ሶማሊያ ምድር ላይ የሚገኙ የአልሻባብ አባላት በሙሉ በሁለት ዓመት ውስጥ ድራሻቸው ይጠፋል። ለቡድኑ የሽምቅ ተዋጊ ቡድን አባላት ባስተላለፉትን መልእክት፣ አስር ዓመት ሙሉ ሞከራችሁ፣ ግን የሶማሊያን መንግሥት መገልበጥ አልቻላችሁም። ይልቅስ ከየስርቻው ታድናችሁ ከመያዛችሁ አስቀድሞ ወደ ሰላማዊ ድርድር ብትመጡ ይበጃችኋል ብለዋል። አልሸባብ ለፕሬዝዳንቱ እየሰጠ ያለው ምላሽ ግን በዋና ከተማዋ ሞቃዲሾ አካባቢ ተጨማሪ ጥቃትና አመፅ ማካሄድ ሆኖ ተስተውሏል። ለምሳሌ ባለፈው እሁድ ይሄ የዛሬው ክብረ በዓል በተካሄደበት በመከላከያ ሚኒስቴር አካባቢ በነበረው የማጥቃት ሙከራ አዲሱ የጦር ኃይሎች ዋና አዛዥ ሜጀር ጄኔራል መሐመድ አህመድ ጂማሌ ከተቃጣባቸው የቦምብ ጥቃት ሙከራ መትረፋቸው አይዘነጋም። በሌላ የሶማሊያ ዜና የደህንነት ኃይሎች በባህር ላይ ዘራፊዎች የተጠለፉ ስምንት የህንድ መርከበኞችን ከትናንት በስቲያ ሰኞ ማስለቀቃቸውን ሶማሊያ ባለስልጣናት አስታውቀዋል። የሆቢዮ ከተማ ከንቲባ አብዱላሂ አህመድ አሊ ለአሜሪካ ድምፅ የሶማሊያኛ አገልግሎት በሰጡት ቃል መርከበኞቹ በሰላም ወጥተው ለደህንነት ጠባቂዎች ተሰጥተዋል ነው ያሉት። አራት የባህር ላይ ዘራፊዎችም በቁጥጥር ስር መዋላቸው ተገልጠዋል። መርከቧ በቁጥጥር ስር የዋለችው ባለፈው እሁድ ሚያዝያ አንድ ቀን ሲሆን ወደ ኪስማዮ ከተማ የምግብ ሸቀጣሸቀጦችን በማጓጓዝ ላይ ነበረች። ሱዳን ወደ ጎረቤቷ ሀገር ደቡብ ሱዳን ረድኤት እንዲገባ ስትል ሁለተኛ ኮሪዶር ወይም መስመር ከፈተች። በጦርነት በዳሸቀችው አገር ተጨማሪ አንድ ሚሊዮን የሚሆኑ ሰዎች በረሃብ አፋፍ ላይ መሆናቸውን በመግለጥ የተባበሩት መንግስታት ድርጅት ማስጠንቀቂያ ልኳል። ወደ ኋላ ላይ ዘገባ ይኖረናል። የዛምቢያውን ፕሬዚዳንት አጅበው የሚጓዙ ሞተር ብስክሌተኞች መተላለፊያ መንገድ በመዝጋት የከለከሉት ታዋቂ የፖለቲካ መሪ በክህደት ወንጀል መከሰሳቸውን ፖሊስ ዛሬ ረቡዕ አስታወቀ። የቀድሞ ተፎካካሪያቸው የነበሩትን ኤድጋር ሎጉን እንደ ሕጋዊ ፕሬዚዳንት አድርገው እንደማይቀበሏቸው የተናገሩት ተቃዋሚው ሀካይንዴ ሂችሌማ ከትላንት በስቲያ ሰኞ ነው በቁጥጥር ስር ሊዋሉት የፖሊስ ትዕዛዝ ባለመቀበል የሚታወቁት እኒህ የተቃዋሚ መሪ መንገድ አለቅም በማለት የፕሬዚዳንቱን ሕይወት አደጋ ላይ ሊጥሉ ነበር ሲሉ የፖሊስ ክፍሉ ዋና ኃላፊ ካኮማ ካንካንጃ አስረድተዋል። እናም ሆቺ ማሌንን እና ሌሎች አምስት ሰዎችን በአገር ክህደት ወንጀላን ከሰናቸዋል ብለዋል አዛዡ። ይሄ እስከ ሞት ሊያስቀጣ የሚችለው ክስ ይግባኝ እንደሌለውም ተገልጧል። ናይጄሪያ ውስጥ ማጅራት ገትር ወረርሽኝ ገብቶ በትንሹ አራት መቶ ሰማኒያ ዘጠኝ ሰዎች መሞታቸውን የአገሪቱ ጤና ጥበቃ ሚኒስትር አይዛክ አደዋሌ አስታወቁ። በናይጄሪያው ከዱና ክፍለ ሀገር በተካሄደው አስቸኳይ የጤና ጥበቃ ስብሰባ ላይ ሚኒስትሩ እንደተናገሩት አብዛኛዎቹ ሰለባዎች በአምስትና በአስራ አራት ዓመት እድሜ ክልል የሚገኙ ህጻናት ናቸው። የአካባቢውና የዓለም አቀፍ የጤና ጥበቃ ባለሥልጣናት በአብዛኛው የእስልምና አማኝ ከሆኑ ከሰሜኑ ክፍል አዛውንት ጋር ስብሰባ አድርገው ይሄ ወረርሽኝ እንደምን ሊወገድ እንደሚችል በብርቱ መክረዋል። ወረርሽኙ ይፋ ከሆነበት ካለፈው ታሳስ ወር ወዲህ ብቻ ከአራት ሺህ በላይ የማጅራት ገትር በሽታ ህሙማን ተገኝተዋል። በሌላ የናይጄሪያ ዜና አማጺው ቡድን ቦኮ ሀራም ዋና ከተማ ውስጥ በሚገኙት በብሪታንያ በዩናይትድ ስቴትስ ኤምባሲዎች ላይ ጥቃት ለማካሄድ ያሴረው ቅድመ ክሸፉን ባለስልጣናት አስታወቁ። የናይጄሪያ የውጭ ጉዳይ ሚኒስቴር እንደገለጠው ጥቃቱን ለማካሄድ ያሴሩ የቦኮ ሀራም አባላት የሆኑት አምስት ተጠርጣሪዎች በቁጥጥር ስር ውለዋል። ሚኒስትር መስሪያ ቤቱ በኢሜይል መልእክቱ እንዳብራራው ቡድኑ አቡጃ ውስጥ የሚገኙ የሌሎች ምዕራባውያን ኤምባሲዎችን ጨምሮ የእንግሊዝና የዩናይት ስቴትስን ኤምባሲዎች ለማጥቃት የተሟላ ዝግጅት አድርጎ ነበር ሲሉ አመልክተዋል። አስተያየት እንዲሰጡ የተጠየቁ ኤምባሲዎቹ ግን ለጊዜው ከመናገር ተቆጥበዋል። ቦኮ ሀራም ጥቃት ማካሄድ ከጀመረበት እንደ አውሮፓውያን የዘመን አቆጣጠር ከ2009 ዓ ም አንስቶ ቢያንስ 18 ሺህ ህዝብ ለ ሰለባ ሆኗል ተብለል። ከነኚህ መካከል ስንቶቹ አብረው የተዋጉ የናይጄሪያ ወታደሮች እንደሚገኙባቸው በውል አልታወቀም። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ዩናይትድ ስቴትስ በሶሪያ ውዝግ ውስጥ ዳግም እጇን እንደማታስገባ ፕሬዚዳንት ዶናልድ ትራምፕ አስታወቁ። ምንም እንኳ ሶሪያ ሕፃናትን ጨምሮ አያሌ ሲቪሎችን በገደለው የኬሚካል ጦር መሳሪያ ጥቃት ተሳትፋለች ተብሎ በመታመኑ ባለፈው ሳምንት የአየር ጥቃት ቢወሰደባትም አሁን ግን ተጨማሪ ጥቃት አለመታሰቡን ነው ፕሬዚዳንት ትራምፕ የተናገሩት። ፕሬዚዳንት ትራምፕ ይህን የተናገሩት ፋክስ ከተባለው ቴሌቪዥን ዘጋቢ ማሪያ ባርቲሮሞ ጋር ትናንት ባካሄዱት ቃለ ምልልስ ነው። ሕጻናት በኬሚካዊ ጦር መሳሪያ ሲሞቱ ሳይ አንዳሽ ነገር ማድረግ እንዳለብን ተረዳሁ ያሉት ትራምፕ የሩሲያዋ ፕሬዚዳንት ቭላዲሚር ፑቲንም በዚህ ወንጀል ከበሽር አልአሳድ ጋር መተባበራቸው ተገቢ ካለመሆኑን በላይ ለራሷ ለሩሲያም አይበጅም ብለዋል። ይህ በእንዲህ እንዳለ የሶሪያው ኬሚካል መርዝ በሽምቅ ተዋጊዎቹ ይዞታዎች አካባቢ የሚካሄደው የአየር ጥቃት ያስከተለው መዘዝ ነው ስትል ሩሲያ የሰጠችውን አስተያየት የዩናይትድ ስቴትስ ውድቅ አድርገዋለች። የሰሜን ኮሪያን የኒውክሌርና የሚሳይል የሙከራ ተኩስ መፋጠንና ዩናይትድ ስቴትስ ከወዲሁ እርምጃ ልትወስድ ትችላለች የሚለው ወሬ ጎልቶ መሰማትን ተከትሎ በሁለቱ ኮሪያዎች መካከል እጅግ የገነነ ውጥረት ቢነግስም አውዳሜ ግጭት ይቀሰቀስ ይሆናል የሚል ስጋት ያደረባቸው ደቡብ ኮሪያውያን ግን ብዙ አይደሉም። የአሜሪካ ድምፁ ብራያን ፓደን ከሶል ባጠናቀረው ዘገባ እንዳመለከተው በዋና ከተማይቱ ያሉ አብዛኛው ደቡብ ኮሪያውያንም እየጨመረ የመጣው ወታደራዊ እንቅስቃሴ ከተጧጧፈ የፖለቲካ ድራማ ትዕይንት ያለፈ አይደለም ባይ ናቸው። አጠር ያለውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርባል። ከዩናይትድ ስቴትስ ምድር መድረስ የሚችሉ ተምዘግዛጌ የጦር መሳሪያዎችን ፈጥና ለማበጀት በያዘችው ውጥኗ ሳቢያ ኒውክለርና ሚሳይሎችን በማስወንጨፍ ሙከራዎች የተጠመደችው ሰሜን ኮሪያና ዩናይትድ ስቴትስ እያደር እያየለ ከመጣ ፍጥጫ ላይ ይገኛሉ። ፒዮንግያንግ ለስድስተኛ ዙር ኒውክለርና ሚሳይሎችን የማስወንጨፍ ሙከራ በቅርቡ ታደርግ ይሆናል በሚል ስጋት ሳቢያ ዋሽንግተን በአውሮፕላን ተሸካሚዋ የዩኤስኤስ ካርል ቪንሰን የጦር መርከብ የሚመራ ተወንጫፊ የባህር ኃይል ወደ አካባቢዋ እንቀሳቅሳለች። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትዊተር አማካኝነት ባስተላለፉት መልእክታቸው ሰሜን ኮሪያ በገዛ ራሷ ላይ አደጋ የሚጋብዝ ድርጊት እየፈጸመች ነው ሲሉ አስጠንቅቀዋል። ፒዮንግያንግ በበኩሏ ለአሜሪካ ጥቃት አጻፋ በተለይም በደቡብ ኮሪያና በዩናይት ስቴትስ ላይ የተነጣጠረ በኒውክለር ጦር መሳሪያ የታገዘ የጥቃት እርምጃ እወስዳለሁ ስትል ዝታለች። አንዳንድ የደቡብ ኮሪያ ነዋሪዎች በበኩላቸው ከቅርብ ጊዜ ወዲህ ይበልጥ እየጨመረና እየጠናከረ የመጣውን ዩናይትድ ስቴትስ እያሳየች ያለውን ወታደራዊ እንቅስቃሴ ያለውን ወታደራዊ እንቅስቃሴ ከአዲሱ ፕሬዝዳንቷ ብርታትና ቁርጠኝነት ማሳያነት አያልፍም ብለው ያምናሉ። በዩናይትድ ስቴትስ አዲስ ፕሬዝዳንት ለስልጣን በበቃ ቁጥር ተመሳሳይ ቀውሶች ሲቀሰቀሱ አስተውለናል። ይሁንና የሚመስለውን ያህል ብዙ ትንቅንቅ ሳይጠይቁ ነው ያለፉት፣ ያሉት ደግሞ የሶል ነዋሪ ናቸው። በኮሪያኛ እንደ ደቡብ ኮሪያውያኑ እምነት ተፋጠው የሚገኙት ሁሉም ወገኖች ማንም አሸናፊ የማይሆንበትን ጦርነት ከመቀስቀስ ይልቅ ሰላም እንዲጠበቅ ከጠብ አጫሪነቱ ይርቃሉ ብለው ተስፋ ያደርጋሉ። አድማጮች፣ ለሰዓቱ ያለን ዜናም በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉ ከበድና አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይጓዛል። በስርጭታችን የጊዜ ሰሌዳ መሠረት ታዲያ ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች እንደ ወትሮ ሁሉ አንድ ሁለቱን እዚህ ግድም እናሰማለን። ይህና አካል ይበልጥ የፓርቲ ወገንተኝነት የሚያደላበት ያደርገዋል ብየ ያምናለሁ። ሴኔቱን ብቻም ሳይሆን የጠቅላይ ፍርድ ቤቱንም በፓርቲ መስመር የሚመራ ያደርገዋል ብየ ያምናለሁ። በዩናይትድ ስቴትስ የሴኔቱ ዲሞክራቲክ ፓርቲ መሪ ቻክ ሹመር ናቸው። የተሰሙት ሪፐብሊካኖች የጠቅላይ ፍርድ ቤቱን ዳኛ ሹመት ለማጽደቅ የተጠቀሙበትን ዘዴ ከነቀፉበት የተወሰደ ነው። ዲሞክራሲ በተግባር በስፋት ይፈትሸዋል። በተለይ በኦሮሞ ህብረተሰብ በኩል ብዙ የሚነሱ ጥያቄዎች አሉ። ትክክል ነው። ጥያቄው ጭናት ያስፈልገዋል። ሀገር ሲኖር ነው እንግዲህ እነዚያ ሁሉ ጥያቄዎች የሚመለሱት ብለን ስለምናምን ማየት የምንፈልገው ስለ ወደፊት አብሮ መኖርን ነው። አቶ የሱፍ ኡመር የቶሮንቶ ማኅበረሰባዊ ድልድይ የተሰኘ አዲስ የኅብረተሰብ ተቋም ሰብሳቢ ናቸው። በኢትዮጵያውያን በአሜሪካ ፕሮግራም በሁለተኛው አጋማሽ ይቀርባሉ። አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ በአፍሪቃ ቀንድ፣ የመን፣ ናይጄሪያ እና ደቡብ ሱዳን ብዛት ያለው ሰው ረሃብ የሚያልቅበት አደጋ ከዕለት ወደ ዕለት እየተባባሰ መጥቷል ሲሉ የተባበሩት መንግስታት ድርጅትና ዓለም አቀፍ የእርዳታ ድርጅቶች እያስጠነቀቁ ነው። ሊሳ ሽላይን ከጄኔቫ ባስተላለፈችው ዘገባ እንደጠቆመችው ሰብአዊ ቀውሱን ይበልጡን እያከፋው ያለው የገንዘብ እጥረት ነው። እንደ ኤሮፓውያን አቆጣጠር በ2011 ዓ ም አፍሪካ ቀንድ ውስጥ ግማሽ በግማሽ አምስት ዓመት ያልሞላቸው ህጻናት የሆኑ ከ260ሺህ በላይ ሰዎች የፈጀው ከባድ ረሃብ አሁንም የእርዳታ ድርጅቶችን ይዘገንናቸዋል። ፍላጎታቸውም ያ መከራ እንዳይደገም ነው። ይሁን እንጂ በአሁኑ ወቅት የመንን የአፍሪካ ቀንድን አካባቢና አጎራባች ሀገሮችን የወረሰው ከባድ ሰብዓዊ ቀውስ መዘዙ ከዚያም የከፋ ይሆናል ብለው እንደሚሰጉ ነው የሚናገሩት። በረሃብና በግጭት ምክንያት ይበላውና ይጠጋበት ፍለጋ በሀገር ውስጥ ከቀየው የሚፈናቀለው ወደ ሌላ ሀገርም የሚሰደደው ሕዝብ ብዛት ከእለት ወደ ዕለት እየጨመረ መሆኑን የተባበሩት መንግሥታት ድርጅት የስደተኞች ኮሚሽን አመልክቷል። የድርጅቱ ቃል አቀባይ ኤድሪያን ኤድዋርድስ መኸር በተደጋጋሚ ያልሰመረበት ሁኔታ ነው ያለው። ደቡብ ሱዳን ውስጥ በግጭቱ ላይ ድርቁ ተጨምሮበት ሰው እየተራበ እየተሰደደም ይገኛል። ሶማሊያ በአገር ውስጥ ተፈናቃይ ብዛት የሚስተካከላት የለም። የተመጣጠነ ምግብ እጥረቱ በተለይ ሕጻናትና የሚያጠቡ እናቶች ላይ በጣም እጅግ በጣም ከብዶ ይገኛል። በደቡብ ምስራቅ ኢትዮጵያ ዶሎ አዶ አካባቢ በተለይ ወደ አካባቢው አዲስ የገቡ በሆኑ ሶማሊያውያን ስደተኞች ዘንድ በጣም ህጻናት የሆኑቱ በከባድ የተመጣጠነ ምግብ እጦት በከፍተኛ ደረጃ የተጎዱ መሆናቸውን ኤድዋርድስ አክለው ገልጸዋል። አብዛኞቹ ስደተኞች ለምሳሌ ከደቡብ ሱዳን ከሚሰደዱት ውስጥ ስልሳ ሁለት ከመቶ ህጻናት መሆናቸውን የገለጸው ዩኤንኤችሲአር እነሱም እንደ ሌሎቹ ስደተኞች ሁሉ ከዓለም የምግብ ፕሮግራም በሚሰጥ የምግብ እርዳታ ላይ የሚተማመኑ ናቸው ብሏል። አያይዞም ለምግብ መግዣ የሚሆን ገንዘብ ስለሌለ እደላው እየተቀነሰ መሆኑን አልደበቀም ጅቡቲ ውስጥ በ አስራ ሁለት ከመቶ በኢትዮጵያ በሩዋንዳ ና በታንዜኒያ ያሉት ስደተኞች የሚታደሉት የምግብ ራሽን ደግሞ ከ ሀያ እስከ ሀምሳ ከመቶ ዩጋንዳ ደግሞ በ ሰባ አምስት ከመቶ ራሽኑ መቀነሱን ድርጅቱ አመልክቷል አብዛኞቹ ስደተኞች ለዕለት ጉርሳቸው ሊሰሩ ወይም አርሰው የሚበሉትን በማምረት ራሳቸውን ሊረዱ በማይችሉበት ሁኔታ በተለይ ህጻናቱ ለከበደ ጉዳት እንደ ተጋለጡ ነው የተናገረው። አብዛኞቹ ከትምህርት ቤት ቀርተዋል። ኬንያ ውስጥ በድርቅ በተመቱ አካባቢዎች አንድ መቶ ሰባ አምስት ሺህ ተማሪዎች ከትምህርት ቤት ከቀሩ ቆይተዋል። በኢትዮጵያ ወደ ስድስት መቶ የሚሆኑ ትምህርት ቤቶች ተዘግተዋል ብሏል። ዩኤንኤችሲአር በአጠቃላይ በቀጣዮቹ ሳምንታትና ወራት አምስት ሚሊዮን ልጆች ከትምህርት ገበታ ሊፈናቀሉ እንደሚችሉ ነው ድርጅቱ የተነበየው። የረድኤት ድርጅቶች በሰሜን ምስራቅ ናይጄሪያ፣ ደቡብ ሱዳን፣ ሶማሊያና የመን ለተራቡት ወይም ረሃብ አፋፍ ላይ ላሉት ከ20 ሚሊዮን የሚበልጡ ሰዎች የሰብአዊ እርዳታ እንቅስቃሴያቸውን እያፋፋሙ ይገኛሉ። የዩኤንኤችሲአር ቃል አቀባይ ኤድዋርድስ ግን ገንዘብ ካላገኘን ልፋታችን ከንቱ ይሆናል፣ ችግሩም እጅግ የከበደ ደረጃ ላይ ይደርሳል ሲሉ አስጠንቅቀዋል። ከዓለም አቀፉ ማህበረሰብ በጠቅላላ የገንዘብ እርዳታ መሰጠት እንዳለበት ነው። ሁኔታው እጅግ በጣም አጣዳፊ ደረጃ ላይ ይገኛል። አፍሪካ ውስጥ ከምስራቅ እስከ ምዕራብ ብዛት ያለው አካባቢ እያዳረሰ ያለበት ሁኔታ ነው ያለው። ዓለም አቀፉ ማህበረሰብ ተባብሮ አጣዳፊ እርምጃ መውሰድ ይጠበቅበታል። በዚህ የአውሮፓውያን 2017 ዓ ም መጀመሪያው አካባቢ የተባበሩት መንግስታት ድርጅት ረሃብ በገባባቸው አራት ሀገሮች ነፍስ አድን እርዳታ ይዞ ለመድረስ አራት ነጥብ አራት ቢሊዮን ዶላር እንዲቀርብለት ተማጽኖ ሲያበቃ እስካሁን ያገኘው ግን 21 ከመቶውን ብቻ መሆኑን አስታውቋል። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሱዳን ወደ ጎረቤቷ ሀገር ደቡብ ሱዳን ረድኤት እንዲገባ ስትል ሁለተኛ ኮሪደር ወይም መተላለፊያ መስመር ከፍታለች። በጦርነት በላሸቀችው ሀገር ተጨማሪ አንድ ሚሊዮን የሚሆኑ ሰዎች በረሃብ አፋፍ ላይ መሆናቸውን በመግለጽ የተባበሩት መንግስታት ድርጅት አስጠንቅቀዋል። ጂል ክሬግ ከናይሮቢ ኬንያ የላከችውን ዘገባ አዳነች ፍሳዬ ይዛ ቀርባለች። ደቡብ ሱዳን ከግጭት ከረሃብና ከምግብ እጥረት ለማውጣት በመንገዳ ገድ ላይ ባለችበት በአሁኑ ወቅት ጎረቤቷ ሱዳን ከዓለም የምግብ ድርጅትና ከደቡብ ሱዳን መንግስት ጋር በመተባበር እህልና ጠጋኝ ምግብ ወደ ሀገሪቱ ለማስገባት ሁለተኛ መተላለፊያ መስመር ከፍተዋል። 1200 ሜትሪክ ቶን ምግብ የጫነ የመጀመሪያው የ27 የጭነት መኪናዎች ካሚዮን በያዝነው ወር ደቡብ ሱዳን ገብቷል። የዓለም የምግብ ፕሮግራም ከፍተኛ ክልላዊ ቃል አቀባይ ቻልስ ምክደኖ አብራርተዋል። This is a um a transport corridor that has recently been opened up between El Obeid in Sudan and Bentiu yeah, in South Sudan. Yes, magwagaja masmar ya Sudanun El Abaideninna ya dabo Sudanun Bentun ya gananyal. Yezina bokt ba majo chusa ninna hamle warat wust kama gabato አስር ሺ ሜትሪክ ቶን የሚሆን ምግብ ወደ ደቡብ ሱዳን የማስገባት እቅድ አለን። ይህም ሁለት መቶ ሀያ ሺ የሚሆኑ ሰዎችን ለመመገብ ያስችለናል። ይህ ወደ ዩኒቲ ክፍለ ሀገር የሚገባ የመጀመሪያው መስመር ሲሆን ካለፉት ሁለት ዓመታት ወዲህ የዓለም የምግብ ፕሮግራም ከሱዳን ወደ ደቡብ ሱዳን አፐር ወይም ለአላይናይል ክፍለ ሀገር የተዘረጋ ሌላ መስመር ሲጠቀም ቆይቷል። መግደኑ በገለጹት መሰረት በያዝነው ዓመት በዚሁ መስመር በኩል ሰባት ካሚዮኖች 200 ሺህ ለሚሆኑ ሰዎች የሚበቃ ምግብ ለማቅረብ ችለዋል። በጸጥታ ስጋት ምክንያት ረሃብ ወደ ገባባት ዩኒቲ ክፍለ ሀገር ምግብ በየብስ ለማቅረብ አይቻልም ይላሉ ቃል አቀባይዋ። ሊር ሊርና ማየንዲት ምግብ ለማከማቸት የሚቻልባቸው ቦታዎች አይደሉም። ስለሆነም እንዲህ አይነቱን ፈጣን የማድረስ ዘዴን እየተጠቀምን ነው። ወዲያውኑ እንደ ገቡ የሬድኤቱን ምግብ የሚያከፋፍሉ በፍጥነት የሚሰሩ ቡድኖች አሉን። ግጭት ስላለና አስተማማኝ የጸጥታ ሁኔታ ስለሌለ እንዲሁም መጓጓዣ መንገድም ስለሌለ የምግብ ሬድኤቱን በአውሮፕላን እንወረውርላቸዋለን። ሳማሪታን ስፐርስ የተባለው መሰረቱ ዩናይትድ ስቴትስ የሆነው የሬድኤት ድርጅት የመርሃ ግብርና የመንግስት ግንኙነት ምክትል ፕሬዚደንት ኬን አይዛክስ ከሱዳን ምግብ ማስገባት መልካም ነው ይሁንና፣ ሱዳን ደቡብ ኮርዶፋንና ብሉናይል ወደ ተባሉት ግዛቶቿ ምግብ እንዳይገባ የምትገድብ መሆኗን ሳያስገነዝቡ አላለፉም። የሱዳን መንግስት በአሁኑ ወቅት ለደቡብ ሱዳን ያሳየውን ልገሳ ለሁለቱ ግዛቶቹም ቢያደርገው ጥሩ ነበር። የሱዳን የውጭ ጉዳይ ሚኒስቴርንና የመንግሥት ቃል አቀባይን ምላሽ ለማግኘት የተደረገው ጥረት አልተሳካም። የተባበሩት መንግስታት የሕፃናት መርጃ ድርጅት የፖሊሲና የጥብቅና ሥራ አስኪያጅ ጆዜፍ አኪያይች አዲሱ የመጓጓዣ መስመር ድርጅታቸውን እንደሚረዳ ገልጸዋል። ለማህበረሰቦቹ ምግብ ለማቅረብ የሚያስችል ከሌሎች አገልግሎቶች ጋር የሚዳመር መስመር ሲኖር ፕሮግራማችንን ያጠናክራል፣ ሸክሙንም ይቀንስልናል። የኖርዌይ፣ የብሪታንያና የዩናይትድ ስቴትስ መንግስታት የሱዳኑን ውሳኔ የሚያሞግስ የጣምራ መግለጫ አውጥተዋል። ሁሉም ተዋጊ ኃይሎች የተቸገሩትን ማህበረሰቦች ለመርዳት እንዲቻል ሙሉና የጸጥታ ደህንነቱ የተጠበቀ ተደራሽነት እንዲፈቅዱም የጣምራው መግለጫ ጥሪ ያደርጋል። ከ365 ሺህ በላይ የሚሆኑ ደቡብ ሱዳናውያን ሱዳን ይኖራሉ። በአጠቃላይ 1.7 ሚሊዮን የሚሆኑ ደቡብ ሱዳናውያን ወደ ጎረቤት ሀገሮች ተሰደዋል። ወደ ቀጣዩ የትንታኔ ርዕስ እናልፋለን። አፍሪካ ውስጥ በስደተኞች በስደተኛነት ይቅርታ ለመኖር የተሻሉ ከሆኑ አገሮች አንዷ ኡጋንዳ ነች። ወደ ኡጋንዳ ከሚገቡ አዳዲስ ስደተኞች ውስጥ ወዲያ ወዲህ የመዘዋወር ነጻነት ይጠበቅላቸዋል። አገሬውም በአብዛኛው ስደተኛውን ተቀባይ ነው። ሰሜናዊ ኡጋንዳ ከሚገኝ የስደተኞች ሰፈር የአሜሪካ ድምፅ ጂል ክሬግ ስለዚህ ልዩ የሆነ የኡጋንዳ የስደተኛ ፖሊሲ ያጠናቀረችው ዘገባ አለ። ቆንጅት ታቀርበዋለች። ስደተኝነትን የሚፈልግ ማንም አይኖርም፣ ብዙዎች እንዲሆኑ ይገደዳሉ እንጂ። ከሀገሩ ሁከትን ሸሽቶ የወጣ ስደተኛ በአዲሱ መጠለያው ደግሞ የአትውጣ አትግባ ቁጥጥር ይገጥመዋል። ብዙውን ጊዜም ለዕለት ጉርሱ፣ ለውሃው፣ ለጤና ጥበቃው የሌሎችን ችሮታ ጠብቆ ነው የሚያድረው። ዩጋንዳን የተመለከትን እንደሆነ ከአንድ ነጥብ አንድ ሚሊዮን በላይ ስደተኞችና ጥገኝነት ፈላጊዎችን እያስተናገደች ትገኛለች። ታዲያ በብዙዎች ተንታኞች ተራማጅ በተባለላት የስደተኛ ፖሊሲዋ የኑሮ ሁኔታቸውን ቀለል ልታደርግ እየሞከረች ነች። በዩጋንዳ ጠቅላይ ሚኒስትር ጽሕፈት ቤት ከፍተኛ የስደተኛ ሰፈራ መርሃ ግብር ባለስልጣን የሆኑት ሶሎሞን ኦሳካን የስደተኞቹን ጉዳይ በተመለከተ ከተባበሩት መንግስታት ድርጅት የሰብአዊ ረድኤት ቢሮ ጋር በመተባበር ይሰራሉ። የሀገራቸው የስደተኛ ጉዳይ ፖሊሲ ምንጩ በአሁኑ ወቅት አጎራባቾቿ ደቡብ ሱዳን፣ ኮንጎ ዴሞክራሲያዊት ሪፑብሊክና ቡሩንዲ ያሉበትን ሁኔታ ጨምሮ አፍሪካዊ ሲቸገር አፍሪካዊ ሊደርስለት ይገባል የሚለው የአብሮነት እምነት ነው ይላሉ። እንደሚመስለኝ ይህ ፖሊሲ የመነጨው ከመሪዎቻችን ነው። አብዛኞቹ መሪዎቻችን ቀድሞ ስደተኛ የነበሩ ናቸው። በአጎራባች ሀገሮች ተጠግተው እስከ አውሮፓም ድረስ ርቀው ተሰደው የኖሩ ናቸው። ስለዚህ በዚያ ውስጥ ማለፋቸው አስተሳሰባቸውን ቀይሮታል። ስደተኛ መደገፍ እንዳለበት፣ አለዚያ ጥላቻ እየበረታ እንደሚሄድ እንዲያምኑ አድርጓቸዋል። በዩጋንዳ ያሉት የስደተኞች ካምፖች ሳይሆኑ የስደተኞች ሰፈራ መንደሮች ናቸው። አብዛኞቹ የስደተኛ መኖሪያዎች የተሰሩትም አገሬው በሰጣቸው ቦታዎች ላይ ነው። እናም ስደተኞች 100 ካሬ ሜትር ቦታ ለቤት እና ለጓሮ እርሻ ይሰጣቸዋል። ወዲያ ወዲህ የመዘዋወር ነፃነትም አላቸው። ተቀጥረው መስራት ወይም የንግድ ድርጅት መክፈትም ይችላሉ። ጆይስ አሉዋ ደቡብ ሱዳናዊት ስደተኛ ናቸው። እዚህ ዩጋንዳ ውስጥ በጥሩ ሁኔታ ነው ያለ ነው፣ ምክንያቱም እንደ ደቡብ ሱዳን ውጊያ የለም። በሌላውም ነገር ቢሆን ኑሯችን በጣም ጥሩ ነው። ጆይስ ይህን ይበሉ እንጂ ሁሉም ሰው ደስተኛ ነው ማለት አይደለም። በቅርቡ በተከፈተው የኤምፔቪ የስደተኛ ሰፈራ መንደር ከአካባቢው ማህበረሰብ ውስጥ አንዳንዶቹ ባዕድ የመጣ ስራ ይሻማናል ብለው ሲያማርሩ ይሰማሉ። ለምሳሌ ቻርልስ አቼማ፣ መጥፎው ነገር የስራ ዕድል መጥበቡ ነው። ለእኛ ለነዋሪዎቹ ስራ አይሰጡንም እኮ የተባበሩት መንግስታት ድርጅትና የዩጋንዳ መንግስት የሚሉት ደግሞ በስደተኛ ሰፈራ መንደሮቹ ያለው አብዛኛው የስራ ቦታ የሚጠይቀው እውቀት ከሀገሬው ሰው ላይገኝ እንደሚችል ነው። ቻርልስ አቼማን ቢሆኑ የስራ እድል እጥረት አለብን ብለው ያማሩ እንጂ ሀገራቸው ስደተኛን በመቀበሏ አይከፋቸውም። ዩጋንዳ እግዚአብሔርን ወዳድ ሀገር መሆኗን እናውቃለን። ስለዚህም ነው ስደተኞችን በደስታ የምትቀበለው። ከስደተኞቹ መካከል ብዙዎቹ በቂ ምግብ አናገኝም ብለው ያማርራሉ። የተባበሩት መንግስታት ድርጅትም የችግሩ ምክንያት በቂ በጀት ባለመኖሩ እንደሆነ ነው የሚናገረው። እንዲ ሮፓውያን አጣጠር ከ215 ዓመተ ምህረት በፊት ለገቡ ስደተኞች ለተለየ ጉዳት ሊጋለጡ ከሚችሉት በስተቀር የሚሰጣቸው የምግብ ራሽን በግማሽ ተቀንሷል። የተባበሩት መንግስታት ድርጅት ለዘንድሮ ማለት ለ2017 ዓ ም ለዩጋንዳ መርሃ ግብሮቹ ወደ 500 ሚሊዮን ዶላር ገደማ እንደሚያስፈልገው አስታውቋል። ይሁን እንጂ እስካለፈው መጋቢት አጋማሽ የገባለት ወደ 35 ሚሊዮን ዶላር ብቻ ነው። አድማጮች ወደ መጨረሻዊ መጽሔቱ ርዕስ እንሻገራለን። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ወደ ሞስኮ አቅንተዋል። ጉብኝታቸው የሚያተኩረው ሩሲያ ለሶሪያው ፕሬዚዳንት ባሻር አልአሳድ የምትሰጠውን ድጋፍ መቀጠሏን አስመልክቶ ከሩሲያዎቻቸው ሰርጌ ላቭሮቭ ጋር በሚያደርጉት ንግግር ላይ ይሆናል ተብሏል። ሶሪያ ባለፈው ሳምንት በራሷ ሲቪሎች ላይ የኬሚካዊ ጦር መሳሪያ ጥቃት ማድረሷን ተከትሎም ዩናይትድ ስቴትስ የመለሰችው ወይም የሰጠችው ወታደራዊ ምላሽ በፕሬዚዳንት ትራምፕ አስተዳደር የሩሲያና የዩናይትድ ስቴትስን ትብብር ለማቀራረብ የነበረውን ተስፋ ሊያወሳስብ እንደሚችል እየተነገረ ነው። በውጭ ጉዳይ መሥሪያ ቤት የአሜሪካ ድምፅ ዘጋቢ ሲድኒ ሴይን ሪፖርት ልካልናለች። ሰለሞን ክፍሌ ይዞ ቀርበዋል። ሬክስ ቲለርሰን በኢጣሊያው የሰባቱ ሀያላን መንግስታት ውጭ ጉዳይ ሚኒስትሮች ስብሰባ ላይ ሲናገሩ ሩሲያ ለሶሪያው ፕሬዚደንት ባሻር አልአሳድ ለዓመታት እርዳታ ስትሰጥ ከቆየች በኋላ አሁን በድጋፍ ለመቀጠልና ላለመቀጠል ውሳኔዋ አማራጮች አሏት ብለዋል። እንደ እውነቱ ሩሲያ በአሁኑ ወቅት ራሷን ያሰለፈችው ከአሳድ መንግሥት ከኢራናውያንና ከሂዝቦላ ጋር ነው። እናም ይሄ ሽርክና የሩሲያን የረዥም ጊዜ ፍላጎት ያስጠብቃል ወይስ ለሶርያው ቀውስ መፍትሄ እየፈለጉ ካሉ ከዩናይት ስቴትስና ከሌሎች ምዕራባውያንና የመካከለኛው ምስራቅ አገሮች ጋር ማድረጉን ትመርጣለች? ውጭ ጉዳይ ሚኒስትር ቲለርሰን አክለውም እርሳቸውና ሌሎች የዓለም መሪዎች የአሳድ ቤተሰብ አስተዳደር እያከተመ በመሆኑ ላይ ይስማማሉ ብለዋል። አሳድ የኬሚካል ጦር መሣሪያ ክምችታቸውን ሙሉ በሙሉ ማጥፋታቸውን ባለማረጋገጧ ደግሞ ሩሲያን በብርቱ ነቅፈዋል። ሩሲያ ያን ኃላፊነቷን በአግባቡ ስለመወጣቷ ግልጽ የሆነ ነገር የለም፣ ወይም ደግሞ ሩሲያ ያን ኃላፊነት ለመውሰድ ብቃት አልነበራትም ማለት ነው። በዚህም ሆነ በዚያ ግን በመርዙ ሕይወታቸውን ላጡ ሰዎች ውጤቱ ምንም ፋይዳ አይኖረውም። ትላንት ከቀትር በኋላ ባሻር አልአሳድ ከስልጣን መወገድ አለባቸው ወይ የሚል ጥያቄ የቀረበላቸው የዋይት ሐውስ ቤተ መንግሥት ቃል አቀባይ ሻን ስፓይሰር ተከታዩ ምላሽ ሰጥተዋል። ምንም ጥያቄ የለውም። አሳድ ስልጣን ላይ የሚቆዩባት ሶሪያ ሰላማዊ ልትሆን አይችልም። ያ እንዴት እንደሚሠራ ፈጽሞ አይታየኝም። የሩሲያው ፕሬዝደንት ቭላዲሚር ፑቲን ግን ዩናይትድ ስቴትስ ታሪካዊ ስህተት እየፈጸሙ ነው ስላለቻቸው የአሳድን መንግሥት ማጠናከራቸውን ያቆማሉ ተብሎ አይታመንም ይላሉ የፖለቲካ ተንታኙ ቶማስ ራይት። ለቪኦኤ ሲናገሩ ሩሲያ ለአሳድ የምትሰጠውን ድጋፍ የምታቆም ከሆነ በለውጡ ተጨባጭ የሆነ የምትፈልገውን ነገር ማግኘት ትሻለች። እዚህ ላይ ችግር የሚሆነው ሩሲያ በለውጡ የምትፈልጋቸው ነገሮች ሁሉ ዩናይትድ ስቴትስ ለመስጠት የማትፈልጋቸው መሆናቸው ነው። የምስራቅ አውሮፓና የዩክራይን እንዲሁም የኔቶ መስፋፋትን የመሳሰሉ ነገሮች ይጠቀሳሉ። በዶናልድ ትራምፕ አስተዳደር ውስጥ አንድ ከፍተኛ ባለስልጣን ሩሲያን ለመጀመሪያ ጊዜ በሚጎበኝበት ወቅት ውጤቱ ምንም ይሁን ምን ግን በዓለም ዙሪያ ያሉ ብዙዎች በቅርበት ይከታተሉታል። አድማጮች ዜናውንና የመጽሔቱን ትንታኔ ርዕሶች አደመጥን። አሁን የእናንተን ድምፆች ወደምንሰማበት ከእናንተው መልስን ወደ እናንተ ወደምንሰጥበት ፕሮግራም ነው የምናልፈው። በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ የሚተላለፉ ስርጭት ይቀጥላል። በ2022059942 የውስጥ መስመር 14 የደረሱን መልእክቶቻችሁ እነኚህ ነበሩ። ሰዎች እንደምናችሁ ደህና ናችሁ ወይ? በአትላንታ ነው። ዜና መጨረሻ አካባቢ ላይ ይሄ ዘፈን ምናምን የሚታሰሙበት ቦታ ላይ መዝሙር ማሰማታችሁን ለደንቅና በርቱ ልላችሁ ነው። በተለይ ቅዳሜ ያን ሁሉ ረዥም ሰዓት ለዘፈን ከሚሰጡ ብዙ ቁም ነገር የሚሰራበት ሰዓት ነው ምባስ ነው ብዬ ነው። በመናጅመንት ደረጃም ተወያይታችሁ ክርስትና ማለት የኢትዮጵያ ፕሮቴስታንት ብቻ አይደለም፣ ፕሮቴስታንቶችም አሉ ለማሻሻል ሞክሩ ሄሎ ቪዎች እንደምን አላችሁ እኔ ግርማ እባላለሁ ከዚሁ ከአሜሪካ ነው አንድ እናንተ ሬዲዮ ሳደምጥ አንዱ ጉዳይ ገርሞኝ ነው አሉላ ስለ ጋዜጠኛ እና ስለ ሚዲያ ነጻነት እኔ አሉላ የጠየቀው ጥያቄ ገርሞኝ ነው እና እኔ አሉላን ጥያቄ ልጠይቀው ቪኦኤንዚ እናንተ ከምታስተላልፉትን ሬዲዮ አገር ቤት ሆነው በስንት ሚሊዮን ብር ወጪ አውጥተው ጃም እያደረጉ እናንተን እየከሰሱ እናንተ ቪኦኤ ኢትዮጵያ ቢሆን ማሰራጨት ትችላላችሁ? አሁን ቪኦኤ የምታቀርቡትን ኢትዮጵያ ውስጥ የምታቀርቡ ቢሆን መስራት ትችላላችሁ? ስንትና ስንት ሚሊዮን ብር ወጪ አውጥተው እኮ ነው እናንተን ጃም የሚያደርጉት። ኤኒዌይ የኢትዮጵያ ነገር እንግዲህ ቀኒፍታው። እግዚአብሔር ኢትዮጵያን ይጠብቅ። ቴንኪው ቪኦች ሰላሙ ሰላም ዎች እንደምን አላችሁ? ቅዳሜ ዕለት በአቶ ግዛው እና በአቶ አታክልቲ መካከል ያደረገውን ክርክር አዳምጠናል። አቶ ግዛው ያለውን ሁኔታ በትክክል ነጥብ በነጥብ አስረድተዋል። በአንጻሩ አቶ አታክልቲ ግን የትምክህትና የጠባብ ኃይሎች ችን ሀገር ሊበታጥቋት ነው እኛ አናሳዎች ደግሞ ሀገሪቷን ልንጠብቃት ነው ብለዋል። በእርግጥ ሌሎች አናሳ ጎሳዎች አዎ የኢትዮጵያዊ ብሔራዊ ስሜት አላቸው፣ እሶ ያሉበት ምናልባት ግን እንጃ። ምክንያቱም ከሀያ አምስት አመት በፊት ማንኛውም ኢትዮጵያዊ የትም ይወለድ የትም መቀለም ይወለድ ጎጃም፣ ወይም ጎንደር፣ ወይም ወለጋ፣ ወይም ሀረር፣ ሸዋ በኢትዮጵያዊነቱ በቂ ነበር። አሁን ያለው ከሀያ አምስት አመት በኋላ ግን የአለ እንዴ በብሔር ከፋፍላችሁን፣ በጎሳ ባንዲራ አድላችሁን፣ በክልል ክልላችሁን መታወቂያችን ሁሉ ሳይቀር ቦታ ግን ጠቅሶ ብሔራዊ አንድነታችን ብሔር ተከፋፍሎ እንዲሰሩ ነሩ ይጭን ሀገር ጠበቅን የሚሉት አታፈክርቲ። እናመሰግናለን፣ አስተያየቶቻችሁን ያደረሳችሁን አድማጮች። አዲሱ በፕሮግራሞቻችን ላይ አስተያየቶች ተሰጥተዋል። ይልቁንም ሁለት አስተያየቶች ናቸው፣ ምናልባት የሚያነጋግሩ ይመስለኝ አንደኛው የኦርቶዶክስ ብቻ ትበለው የፕሮቴስታንት እምነት ተከታዮች ክርስቲያንም አስታውሱ ብለዋል። እርግጠኛ አይደለሁም የአድማጫችንን አስተያየት አመጣጥ። ግን የትኛውንም የክርስትናም ሆነ የእስልምና ሌሎች እምነቶችም በዓላት ሲኖሩ ከጊዜው ጋር የሚዛመዱ ነገሮች እናቀርባለን። አድማጫችን ያለፈውን እሁድ ከሆነ ለመላው የክርስትና እምነት ተከታዮች ሆሳናን ያል ነው። የትኛውን እንደሆነ እርግጠኛ አደለውም ግን ለሁሉም አድማጫችንን አጥጋቢ መልስ ለመስጠት የምንፈልገው እንደ ስጋታቸው ሳይሆን የትኛውንም የክርስትና እምነት ሆነ ሌሎች እምነቶችንም ጭምር የእስልምና እምነት ጊዜና ቦታው በሚጠይቀው በሚነሱ ጉዳዮች ላይ በአግባብ ለመስጠት እንጥራለን፣ እሞክራለን። አንደኛው አዲሱ እኔ ነው የጠየቁኝ፣ ማገናኘት ተስኖኛል። ስለ ኢትዮጵያ መገናኛ ብዙሀን በቅርቡ ያቀረብኩትን ፕሮግራም ይመስለኛል አንስተህ? በኢትዮጵያ ውስጥ ግን እናንተን የምታሰራጫቸውን ስርጭቶች ለማፈን በብዙ ሚሊዮን ብር ወጪ ይደረጋል። እዛ ቢሆን የአሜሪካ ድምፅ አይሰራጭም ነበር አሉኝ። ጥያቄያቸውን እንዴት እንደተያያዘ አልገባኝም። መልስ ለመስጠት ግን ለአክብሮቱ አስተያየታቸውን ሰምቻለሁ። መልስ ለመስጠት ግን እንዴት እንደማደርግ እርግጠኛ አይደለሁም። ለሁሉም ለተሳትፏችሁ ሁላችሁንም እናመሰግናለን። አዲሱ ወደ ሙዚቃ እናምራ መልካም ነው። እረፍት እናረጋለን፣ በሙዚቃ ለአድማጮችም እረፍት እንሰጣለን። ምንመረጥን ይሆን ዛሬ? በሙዚቃ የተቀነባበረ ዜማን የመረጥ ነው። ለብዙዎች ጆሮ እንግዳ አይመስለኝም፣ ከዚህ ከጀርባ የምንሰማው ድምጽ። ተወዳጅ የኢትዮጵያ ሙዚቃ ቅንብር ነው የአሸናፊ ከበደ። ዛሬ በህይወት የሉም። የእሳቸው ስራ የሆነው ባለ ዋሽንቱ እረኛ ነው። አሸናፊ ከበደን ባለ ዋሽንግቶን እረኛ ነበር የሰማችሁት። አድማጮች እንግዲህ በሙዚቃ መሳሪያ ብቻ የተቀነባበሩ የሙዚቃ ስልቶች የራሳቸው ቦታ አላቸውና እንዲህ አጋጣሚ ሲፈቅድ እናሰማለን። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። ኢትዮጵያውያን በአሜሪካ ባለቤት ሲገኝ ነው ጉዳዩ። ዛሬ አዲሱ የአንተ ሰዓት ነው ኢትዮጵያውያን በአሜሪካ እጅ ከምን ወደ ቶሮንቶ ደውዬ አቶ ዩሱፍ ኡመርን አነጋግሬአለው። አቶ ዩሱፍ ማህበረሰባዊ ድልድይ የሚል ኢትዮጵያውያንን የተሰባሰቡበት አንድ ድርጅት አቋቁመዋል በቅርቡ ዓላማው ኢትዮጵያውያንን በተለይ ውጭ ያሉትን እሳቸው እንደሚሉት ተራርቀናል፣ ተከፋፍለናል፣ ተለያይተናል። እንደዚህ አልነበርንም ጥንት እና እንቀራረብ ይሄ የእኛ ድልድይ የተለያዩትን አንድ ላይ ያገናኛል የሚል ነው ዓላማውና በዛ መሰረት ነው የተቋቋመ ብለውኛል። ጥያቄን ግን የጀመርኩት አቶ ዩሱፍን ምንድን ነው እስቲ ዋናው ዓላማው የዚህ ድልድይ በሚል ነው ከሳቸው መልስ ስንነሳ። መልካም ዋናው ምክንያት የሀገራችን ኢትዮጵያን የወደፊት እጣ እጅግ የሚያስፈራ ሆኖ ስለታየንና በቋሚ ምስክርነት ያየናቸው ሀገሮች ላይ በጥላቻ የደረሰውን ሁሉ ስለምናውቅ ህዝባችንን የምናቀራርብበት ቢያንስ ቢያንስ ተገናኝቶ መነጋገር የሚቻልበትን ድልድይ ለማመቻቸት ነው። ለዚህም ነው ድልድይ ስም የሰጠ ነው። ህዝቡ ከምንጊዜም በላይ ትንሽ እንዲያው ባላጋንንም እየተራራቀ እየሄደ ይመስላል። ስለዚህ እንዲያው አንድ ቋንቋ የሚናገርበት ስለ አንድ ላይ ህዝቡን ለማመቻቸት ነ ድልድይ የመባለውም እንግዲህ ከመቃቃር ወይም ከመለያየት ከመጠላላት፣ ወደ ሰላም ወደ አንድነት እንዲሸጋገር በድልድዩ ትክክል ነው። ምንድን ነው ያስፈራችሁ? በጣም አስፈሪ ሁኔታ የሚል ቃል ጠቅሰውልኛል። ያዋክቡት ነገር ምራፍ አያገኝ ስል ጥላውን እኔ አላማርኝም ስል ተጫውቶ ነበርና ኮምዶ ያላማራቸው ይሄ ያላማረን ጉዳይ የአበራሽን ጠባሳ ያየ በእሳት አይጫወትም የሚባል ስለዚህ፣ በዩጎዝላቪያ፣ በሩዋንዳ በጥላቻ ብቻ በመነሳት የደረሱትን እልቂቶች ቋሚ ምስክሮች ነን። እኛው ያየናቸው ነገር እንጂ ከታሪክ ያነበብናቸው አይደሉም። ብዙ ጊዜ ያሰበንበታል። ግን አሁን ጥግ የያዘ ስለ ችግሩ ከዚህ በፊትም አንድ ኃላፊነት በጎደለ የሰማ ነው። እሳትና ጭድ ነው ህዝቡ የተባለው። እሳትና ጭድ ሳይሆን ለብዙ ዓመታት አብሮ የኖረ የተጋባ፣ የተቃበረ አብሮ በጋራ ሰርግ አድርገው ልጆቹን የዳረ ለብዙ ጊዜ አብሮ የኖረ ህዝብ ነው እና አሁንም ወደፊትም አብሮ ይኖረ ብለን እምነት አለን። ጎንደር ያለውም ገበሬ ወይ ኢሉባቦር ወለጋ ያለውም ገበሬ በበሬ ነው የሚያርሰው፣ የሚበላውም እንጀራ ነው። እጣፋንታችሁ አንድ አይነት ነው። ይሄ ህዝብ አብሮም ኑሯል። አሁንም አብሮ መኖራል ይችላል እንደ ሀገርም እንዲቀጥልና ልጆቹም ለትውልድ የምታልፍ ሀገር ለመስጠት የግድ እርቅ ሰላምና መነጋገር አብሮ መኖርን መቻሻልን፣ የድሮን ጥላቻ ብቻ እያነሳን ብናወራ ለልጆቻችን አይተርፍምና ያንን ለታሪክ ትተን ለወደፊት እንዳይደገም ግን አብረን እየሰራን ሀገር ሲኖረን ነው ሁሉም ነገር የሚሆነው በምል ነው። በራሳችንም ከወገኖች ከጓደኞቻችንም እንደምናየው እጅግ ህዝቡ እየተራራቀ የአይነት ሁኔታ ነው የሚታየው። በተለይ በውጭ ነው። ሀገር ውስጥ ያለውማ አይ ቲንክ በአብዛኛው አብሮ ይኖራል፣ ችግሩንም ሁሉ አብሮ የሚገፋ ይመስለናል። ግን ይሄ ውጭ ያለውም ሀገር ውስጥ ስለሚንጸባረቅ ገና ብዙም ሳይሰፋ የሚቆምበት መንገድ ለማመቻቸት ነው እንግዲህ እኛ ሀሳብ እና ሀገር ውስጥም ያለው ህዝብ ተስፋ እንዳይቆርጥ። ህዝቡ አብሮ መኖሩን እንዲያው ተሳቢ ውስጥ እንዲያስገባ ሁሉንም ግምት ውስጥ ያስገባ ነው። ድንብር የለውም። እንግዲህ ከእውነታው በመነሳት ነው ያለው። ትልቁ ችግርም የምናየው እውነታውን ግምት ውስጥ ካስገባን በዚህ በሁለቱ ህብረተሰብ ያለው ችግር ነው። አሁን የምናየው ይሄንን በመጪው ከአስር ቀን በኋላ በምታደረጉት ጉባኤ ለዚህ ያደረሳቸውን እርስዎ እንዳሉትም ብዙም ሰው እንደሚስማማበት የኢትዮጵያ ህዝብ አብሮ የኖረ አብሮ የበላ የጠጣ አብሮ የተጋባ የተዋለደ ነው እና ይሄ ችግር ለምን እንደመጣና ማን እንዳመጣው ታነሳላችሁ፣ በጉባኤያችሁ ችግሩን እኛ እንግዲህ የአካዳሚክ ድቤት አይደለም የምናደርገው። ታሪክ በዚህ ነበረ በዛ ወርዶ በዚህ ወጥቶ ሳይሆን፣ እንደ ማንም ሀገር ሲገነባ፣ ሀገር መቼም እንደ ገና ጨዋታ ወይ እንደ ጎልፍ ጨዋታ አይደለም። ይገነባው ውጣ ውረዳለው ችግሮች ይኖራሉ ሀገር ሲገነባ በዛን ወቅት ስለተፈጠሩት ዛሬ ያለው ትውልድ ተጠያቂ ሆኖ እርስ በራሱ የሚባላበት ምክንያት የለም። ነው እና ያለውን ችግር ለታሪክ ትተን ወደፊትም ብዙ ብዙ ነው እንግዲህ ጥናቶች የሚያስፈልጓቸው እጅግ ብዙ የሚነሱ ጥያቄዎች አሉ። በተለይ በኦሮሞ ህብረተሰብ በኩል ብዙ የሚነሱ ጥያቄዎች አሉ። ትክክል ነው ጥያቄው ጥናት ያስፈልገዋል። ሀገር ሲኖር ነው እንግዲህ እነዚያ ሁሉ ጥያቄዎች የሚመለሱት ብለን ስለምናምን አብዛኛው እኛ የምናንጸባርቀው ወይንም ማየት የምንፈልገው ስለ ወደፊት አብሮ መኖርን ነው። ስላለፈው አብሮ ስለኖሩትንም ጉዳይ እናነሳለን። በእጅጉ አንዱ አወል አለ ነው፣ እጅግ በዚህ ጉዳይ ላይ ትልቅ እውቀት አለው። ሌላው ወንድማችን ዳንኤል ጥላሁን የሚባል እሱም ጠበቃ ነው። እንደዚሁ በዚህ ጉዳይ ላይ እጅግ ጥልቅ እውቀት ያላቸው ናቸው ሁለቱም። እነዚህ ህብረተሰብ በፊትም አብሮ ይኖሩ እንደነበረ ወደፊትም አብሮ መኖር ይጠቅማል የምለውን ነው በአብዛኛው የምናንጸባርቀው። እርስዎ ከጀመሩልኝ በዛው ልቀጥል። እኔም በጥያቄ መልክ አስቀምጨው ነበር የሁለቱ እንግዶቻችሁን በተመለከተ ርዕሱ አቶ ዩሱፍ ሰፊ ውይይት፣ ምክንያታዊ የሆነ ምክንያት፣ ትንታኔ የሚያስፈልገው ነው። እነዚህ የጠቀሷቸውን የሁለት እንግዶች ወደፊት በሰፊው በሌላ ፕሮግራም ልንጋብዛቸው እንችላለን። አሁን ግን እነሱን የመረጣችሁበት ምክንያት ወይም መስፈርቱ ምንድን ነው? ዶክተር አወል ከለንደን ከእንግሊዝ ሀገር ነው የሚመጡት። አቶ ዳንኤል እዛው ቶሮንቶ ያሉ ጠበቃ ናቸው። ችግሮች በምትሏቸው ጉዳይ የተለየ ጥናት ያደረጉ ናቸው። አዎ ሁለቱም በዚህ በሁለቱ ህብረተሰብ ላይ እጅግ ጥናት ያካሄዱ ዶክተር አወል በብዛት በዚህ ጉዳይ ላይ ይጽፋሉ፣ በድረገጾች ላይ በተለያዩ ሌክቸሮችም በየዩኒቨርሲቲው ይሰጣሉ። አቶ ዳንኤል ደግሞ እንደሚታወቀው እሱም ይሄ እንደ ሀገር ነው። ማስትሬቱንም የሰራው አብዛኛውን በዚህ በኤትኒክ ኮንስቲትዩሽን እና በኤትኒክ ፌዴራሊዝም ላይ ብዙ ሰርተዋል። ትልቅ ጥናት ያደረገ ሰው ነው እና እነዚህ ሁለቱም ለዚህ ጉዳይ ለአሁን ለመጀመር አይነተኛ ይህንን ጉዳይ ሊያንጸባርቁልን ይችላሉ ብለን ነው የመረጥናቸው። መልካም እንደ ጠቀስኩት ቀደም ብዬ እንግዲህ ወደፊት ሁለቱን እንግዶች በተለየ ፕሮግራም፣ ጉዳዩ ሰፊ ስለሆነ ልናዋያቸውን እንሞክራለን። የዚህ የዛሬው ፕሮግራም አላማ ግን በዚህ ኢትዮጵያውያን በአሜሪካ ኢትዮጵያውያን የሚያደርጉትን እንቅስቃሴ የምንፈትሽበት ፕሮግራም ስለሆነ ቶሮንቶ ላይ ያሉ ኢትዮጵያውያን እንዲህ አስበዋል ብለን እንደው ዜና በዜና መልክ ችን አጭር ፕሮግራም ለመስራት ነው። እንዲያው በዚሁ አጋጣሚ ቦታውን ለአድማጮቻችሁ ለመጥቀስ አራት ሀያ ሰባት ብሉር ስትሪት ዌስት ብሉር ስትሪት እና ስፕዳይና ስፕዳይና ሳቡዌ አካባቢ ሴንት ፖልስ ዩናይትድ ቸርች የሚባለው ቦታ ላይ ነው። በሶስት ሰዓት ከሰዓት በኋላ ነው የሚጀምረው። በአማርኛ ሲነገር ዘጠኝ ሰዓት ከቀኑ ማለት ነው። ትክክል ነው። እሺ፣ አቶ ዩሱፍ ኡመር የማህበረሰባዊ ድልድይ በቶሮንቶ ሰብሳቢ እግዚአብሔር ይስጥልኝ። መልካም ዝግጅት ይሁንላቸው። ከዝግጅቱ በኋላ ለአድማጭ የሚነገር ነገር ካለው ተመልሰን እንጠይቀውትና እናወያያለን። እኔም ቢሆ ላይ ቅርቤ ይህንን ቅድመ ዝግጅት ለማቅረብ እድል ስለሰጣችሁኝ በጣም አመሰግናለሁ። ስጥልኝ ስጥልኝ። እኔም አዲሱንና እንግዳውን አቶ ዮሱፍ ዑመርን አመሰግናለሁ። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ሁለተኛው ሳምንታዊ ቅንብር ነው፣ ዲሞክራሲ በተግባር። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኝነት ያጯቸው ኔል ጎርሲች ሽመት ባለፈው ሳምንት አርብ በሴኔቱ ጸድቆላቸዋል። ወዲያውኑ ሰኞ ጠዋት በዋይት ሀውስ ቤተ መንግስት በተካሄደ ስነ ስርዓትም ከአስራ አራት ወራት በፊት በሞት የተለዩትን ዳኛ አንቶኒ ስካሊያን ተክተው 113ኛው የጠቅላይ ፍርድ ቤቱ ዳኛ በመሆን ቃለ መሐላ ፈጽመዋል። በፓርቲዎቹ መካከል ከፍተኛ ትንቅንቅ ከተካሄደ በኋላ የጎርስች ሹመት መጽደቅ ለሪፐብሊካኑ ፕሬዚዳንት ትራምፕ ከፍተኛ ዕድል ሆኖ ሲቆጠር፣ የሌላኛው ምክር ቤት ሴኔቱ ግን ከባድ የፖለቲካ ዋጋ አስከፍሎታል። ይለናል የአሜሪካ ድምፁ ብሔራዊ ጉዳዮች ዘጋቢ ጅመሎን ያጠናቀረው ዘገባ ሰለሞን ክፍሌ ለዲሞክራሲ በተግባር ዝግጅቱ እንዲህ አሰናድቶታል። በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት በዳኛ ጎርሶች ላይ የተሰጠውን የሹመት ማረጋገጫ ድምፅ ያስታወቁት ምክትል ፕሬዚደንቱ ማይክ ፔንስ ነበሩ። በዚህ ድምፅ ቆጠራ መሠረት የደገፉ 54 የተቃወሙ 45 ናቸው። <laughs> ስለዚህ የኮሎራዶው ኒል ኤም ጎርሲች የዩናይት ስቴትስ ጠቅላይ ፍርድ ቤት ዳኛ ሆነው መሾማቸው ተረጋግጧል። የጎርሲች ሹመት ሊጸድቅ የቻለው ከሪፐብሊካኑና ከሦስት ዲሞክራቶች ጠንካራ ድጋፍ በማግኘቱ ነው። በሴኔቱ የብዙሃኑ መሪ ሚች ማካነል ሲናገሩ ጎርሶች የሟቹ ወግ አጥባቂ ዳኛ የአንቶኒን እስካሊያ እውነተኛ ተተኪ ይሆናሉ ብለዋል። ዲን ለጠቅላይ ፍርድ ቤቱ አንድ ከፍተኛ አጋዥ ኃይል ይሆናሉ። የአሜሪካን ሕዝብ የሚያኮሩ ዳኛም ይሆናሉ። ፕሬዚደንት ዶናልድ ትራምፕ የጠቅላይ ፍርድ ቤቱ ዳኛ እንዲሆኑ ያቀረቧቸውን የኒል ጎርሱችን ሹመት ለማሳገድ ዲሞክራቶች ፊሊባስተር የተባለውን የቆየ ዘዴ ለመጠቀም ከፍተኛ ጥረት አድርገው እንደነበር ይታወቃል። ለመሆኑ ይሄ ብዙ ጊዜ ተደጋግሞ የምንሰማው ፊልባስተር ምንድን ነው? አሰራሩስ እንዴት ነው? የሕግ ባለሙያ ጠይቄያለሁ። አቶ ብርሃን ዳርጌ እዚህ በዋሽንግተን ዲሲና አካባቢዋ የሕግ ጠበቃና አማካሪ ናቸው። ፊልባስተርን ለማስረዳት ትንሽ ወደ ኋላ ሄደት ትብለን፣ በቅድሚያ አንድ እጩ ለዚህ ለከፍተኛው የፍርድ ቤት በሚቀርብበት ጊዜ ከፍተኛው የምክር ቤቱ ከፍተኛው አካል ሴኔት በመጀመሪያ በኮሚቴ ደረጃ ነው የሚታየው። በኮሚቴ ደረጃ ላይ በቀርቦ በሚታይበት ጊዜ በኮሚቴ ውስጥ የሪፐብሊካኖቹ እጩዎች ቁጥር በዛ ያለ ስለነበረ ለሙሉ ሴኔት ቱነት እንዲቀርቡ እኝህን የተባሉትን ዳኛ ያስተላልፋል። ያ በሚቀርብበት ጊዜ የዴሞክራቲክ ፓርቲው ተወካዮች ሴኔት ውስጥ ያሉት ፊልበስተር የሚባለውን የፓርላሜንተሪ አሰራር መንገድ በመጠቀም ለሙሉ ሴኔቱ ለሚሰጠው ለሙሉ ምርጫ እንዳይቀርብ ለማቆም ሙከራ ያደርጋሉ። ይሄን የሚያደርጉት በምን መልክ ነው? ዴሞክራቲክ ፓርቲው አንዱ ወይንም ሁለት ሶስቱ የሴኔት አባል በመነሳት ክርክር ይጀምራል። በዚህ ባለፈው ሁኔታ ላይ የነበረው አንዱ ሴኔተር ተነስተው ተከታታይ ከአስራ አምስት ሰዓት የበለጠ ክርክር ሲያደርጉ ስለ ሰውየው እያነሱ ሲጥሉ ነበር እና ያንን አስቁመው ወደ ምርጫ ለመሄድ ስልሳና አርባ ስልሳ በመቶ ከመቶ አግኝተው ነው ሪፓብሊካኖቹ ማሳለፍ የሚችሉት። ያንን እንዳያደርጉ ወደ ሙሉ ምርጫ እንዳሄዱ የማቆሚያ መንገድ ነው። ይሄ ፊልባስተር አነስተኛው የፓርቲ የንዑሱ ፓርቲ የሚጠቀምበት እና ዲሞክራቶቹ ያን ፊልባስተር ታክቲክ ለመጠቀም ምን አገዳቸው? እነሱ ይሄንን እየተጠቀሙ እያሉ የሪፐብሊካኖች ሴኔተሮች ያለውን የፓርላሜንተሪ ስርዓቱን ህግ እንቀይር፣ መቀየር አለበት ስለዚህ ወደ ሙሉ መድረክ ላይ ሙሉ ምርጫ ላይ ዳኛውን አቅርበው በድምፅ ብልጫ ለማስመረጥ መቀየር አለብን በማለት ያንን ቀየሩት። ይህንን የቀየሩትም እንዴት ነው? ከዚህ በፊት በነበረው አሰራር እንዲህ ላለው ከፍተኛ ሹመት ስልሳ በመቶ ድምፅ አግኝቶ መመረጥ ነበረበት ከሴኔቶቹ መካከል። ያ ቁጥር የላቸውም ነበረ ሪፐብሊካኖቹ። ስለዚህ ምንድን ነው ያደረጉት? ይሄ የመጨረሻውን የፓርላሜንተሪ አሰራር ደንብ በመጠቀም የሚባለውም ኒክለር ኦፕሽን የሚባለውን በመጠቀም ያንን የፓርላሜንተሪ አሰራር ቀየሩት። በሚቀይሩበት ጊዜ በአነስተኛ ድምፅ ማለት ከመቶ ሀምሳ አንድ እጅ በማግኘት ማለፍ ይችላል የሚል ደንብ ስራ ላይ እንዲውል አደረጉ። ያ በሚሆንበት ጊዜ ዴሞክራቶቹ በሴኔት ውስጥ ያላቸው ቁጥር አርባ ስምንት ስለሆነ በዛ ሀምሳ አንድ በመቶ በሚለው በመጠቀም የኒክሌር ኦፕሽን የመጨረሻውን ኦፕሽን በመጠቀም ሊያስመርጡና የእጩ ወደ ተሿሚነት እንዲደርሱ አድርገዋል። ፊሊበስተሩን ለማስወገድ ሲሉ ሪፐብሊካኖች ሴኔት ውስጥ አዲስ የለውጥ እርምጃ መውሰዳቸው ያሳዘናቸው መሆኑን በሴኔቱ የዲሞክራቶች መሪ ቻክ ሹመር ተናግረዋል። ለውጡ ሴኔቱን ይበልጥ ለተከፋፈለ ፖለቲካ አካሄድ ይዳርገዋል ብለዋል ሹመር። ይህን አካል ይበልጥ የፓርቲ ወገንተኝነት የሚያደላበት ያደርገዋል ብዬ አምናለሁ። ሴኔቱን ብቻም ሳይሆን የጠቅላይ ፍርድ ቤቱንም በፓርቲ መስመር የሚመራ ያደርገዋል ብዬ አምናለሁ። ባለፈው ዓመት እንደሚታወሰው ፕሬዝደንት ባራክ ኦባማ ለጠቅላይ ፍርድ ቤት ዳኝነት ያጯቸውን ሜሪክ ጋርላንድን ሪፐብሊካኖች ተቃውመው ሹመታቸው እንዳይጸድቅ በማድረጋቸው ተበሳጭተዋል። ለማንኛውም ጎርሶች በጠቅላይ ፍርድ ቤት ውስጥ በአሁኑ ወቅት በወግ አጥባቂዎችና ለዘብተኞች መካከል ተከፋፍሎ ያለውን ርዕዮተ ዓለማዊ ሚዛን ይቀይራሉ ተብሎ አይጠበቅም። ይህ በእንዲህ እንዳለ ግን የሴኔቱ ሪፐብሊካን አባላት ሥልጣን ከያዙ ዛሬ ሰማንያ ሦስተኛ ቀናቸውን ለያዙት ለፕሬዚደንት ዶናልድ ትራምፕ ምናልባትም ከፍተኛው ነው የተባለለትን የሀገር ውስጥ ስኬት አስገኝተውላቸዋል ለማንኛውም የዚህ የጎርሶች ጉዳይ አንድ የጠቅላይ ፍርድ ቤት ዳኛ የሚመረጠው በፖለቲካዊ መንገድ አይደለም የሚለውን ብዥታ ለአንዴና ለመጨረሻ ጊዜ አስወግዷል። ሰለሞን ክፍሌን ለዝግጅቱ እናመሰግናለን። አድማጮች አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ሳምንታዊው ሴቶችና ቤተሰብ ከተመሠረተ ስድስተኛ ዓመቱን የያዘው የኢትዮጵያ ሴቶች መብት ማዕከል በእንግሊዝኛ ሕጽሮት ክሩ በቅርቡ ዓመታዊ ጉባኤውን ሜሪላንድ ሲልቨር ስፕሪንግ ውስጥ አካሂዷል። የዘንድሮው ጉባኤ ዝግጅት አስተባባሪዋ ወይዘሮ ታድላ ፋንታ በኢትዮጵያ በጸናው የአስቸኳይ ጊዜ አዋጅና እንደምታውን ጨምሮ በተለያዩ ርዕሶች ላይ ውይይት መካሄዱን አውስተዋል። ከሴቶችና የቤተሰብ ፕሮግራም አዘጋጅ ቆንጅታዬ ጋር አጠር ያለ ውይይትም አድርገዋል። የዘንድሮው ጉባኤ ስድስተኛው ነበር። ከተጀመረበት አንስቶ ነው የምንቆጥረው። በአጠቃላይ ያተኮረው ኢትዮጵያ ውስጥ በታወጀው የአስቸኳይ ጊዜ አዋጅና ይህ የአስቸኳይ ጊዜ አዋጅ እንዴት እየሄደ እንዳለን ያስከተለው ችግር ምንድን ነው በሚለው ላይና በተጨማሪ ግን ከዚህ ጋር ተያይዞ በርካታ ርዕሶች ነበሩ ፀጥታን መሰረት ያደረገው ጥቃት በተለይ በስደተኛው ሕዝብ አሜሪካ በሚኖረው ያለው ችግር ምን ይመስላል፣ ሂማን ትራፊክ የምለው። የምንለው ሕገ ወጥ መንገድ በማጓጓዝ ለወሲብም ይሁን ለተለያዩ ጥቃት መዳረግ በአጠቃላይ ደግሞ ከሰብአዊ መብት ጋር በተያያዘ እዚህ የኢትዮጵያ ሴቶች ማዕከል በተቋቋመበት ካውንቲ ውስጥ እየተካሄዱ ያሉ ስራዎችን እና በሜሪላንድ ማለት ነው በሚሉ ላይ ያተኮረ ነው የነበረ። ስለዚህ በተለያዩ ርዕሶች ላይ ከአስቸኳይ ጊዜ አዋጁ አንስቶ በተለያዩ ደግሞ ሴቶችን በሚመለከቱ ጥያቄዎች ዙሪያ ውይይት ሲደረግ ውሏል። በርዕሶቹ ላይ ተናጋሪዎቹ እነማን ነበሩ? ተናጋሪዎቹ በመጀመሪያው በተለይ ከየአስቸኳይ ጊዜ አዋጁ ጋር በተያያዘው ሶሊያና አሽመልስና ሊሊ ወይም ስመኝሽ የቆየ ሁለቱም በዚህ ዙሪያ ላይ በቂ ጥልቅ የሆነ እውቀት የነበራቸው እና አቅራቢውንም ያስደንሰተ አቀራረብ የነበራቸው። ሌሎች ሴቶች ላይ በሚደረጉ ጥቃቶች ቲና ፓተርሰን የተባሉ አሜሪካዊና አሜሊያ ማሲሌደስ ዘ ፐርሰን ሴንተር የሚባል አንድ ድርጅት መስራች የሆኑ እና በዚህ ድርጅት ውስጥ ደግሞ የጾታን መሰረት ያደረገው ጥቃት ሰለባ የሆኑ ሰዎችን በማገልገል ላይ ያሉ፣ በሰብአዊ መብት ጉዳይ ላይ ደግሞ እንደዚሁ ሁለት አሜሪካኖች የሞንጎማሪ ካውንቲ ሰብአዊ መብት ኮሚሽን ዋና ዳይሬክተር የሆኑትና ከዚህ ቀደም በኮንግረስ ውስጥ ያገለግሉ የነበሩ ማቴዮ ፓይን ፍራንክ የተባሉት ሰዎች ነበሩ። እሺ፣ በርከታ ያሉ ሰዎች ንግግር አድርገዋል። በርካታ ያሉ ሰዎች ንግግር አድርገዋል በዚህኛው በስድስተኛው ጉባኤ ላይ የተገኘው ታዳሚ ቁጥር አርኪ ነበር እንዴት ነበረ አዎ አርኪ ነበር አርኪ ነበር ሲሉ እንግዲህ በአካባቢያችን ካለው ማህበረሰብ ብዛት አኳያ ይመልከቱና አዎ በአካባቢው ከነበረው የሕብረተሰባችን ብዛት አኳያ ብዙም ጠብቅ ነበር። እስከ መቶ ነበር የምንጠብቀው። በቂ አይደለም ግን መልዕክቱን ማካፈል የሚችሉ ሰዎች ጉዳዩ ላይም ትኩረት ሰጥተው መስራት የሚችሉ ሰዎች ስለነበሩ የምንፈልገውን ዋና ዓላማ ግብ መጥቷል ብለን ነው እኛ ንተን የምንለው። ሁለት በላይ ነበሩ። ጥሩ እንግዲህ የክሩ ነገር ሲነሳ መስራች ፕሬዚደንቷ ከዚህ ዓለም በሞት የተለዩት ዶክተር ማይገነት ሽፈራው ምን ጊዜም ቢሆን የሚታወሱ ናቸውና በእለቱ በምን መንገድ ታሰቡ? ዶክተር ማይገነት ከዶክተር ማይገነት ሽፈራው ካረፉ በኋላ ቤተሰቦቻቸው አንድ ፌሎሺፕ ፕሮግራም እያዘጋጁ ነበር፣ ገንዘብ የሚያሰባስቡ ነበር። ይህ የፌሎሺፕ ፕሮግራም ዶክተር ማይገነት የቆሙለትን ዓላማ በተለይ የሴቶችን ትምህርት በመደገፍ በሴቶች ጉዳይ ላይ የሚደረጉ ጥናቶችን በማበረታታት የሴቶችን ትምህርት በማበረታታት ወይም ደግሞ ከሴቶች ጋር የሚሰሩ ሴቶችን ሊያገለግሉ የሚችሉ የአገልግሎት ሰርቪስ የሚዘረጉ የዘረጉ ድርጅቶችን ተቋማትን በማበረታታት እንዲገለገሉበት ገንዘብ ያሰባስቡ ስለነበር በአዲስ አበባ ቀደም ብለው አውጀዋል። እነዚህም ትን ሁሉም ማመልከቻዎችን እንዲያቀርቡ በዕለቱ አንድ ድርጅት አዲስ አበባ ዩኒቨርሲቲ ተማሪዎች ጋር የሚሰራ ተማሪዎች ድጋፍ የሚሰጥ የተለያዩ አቅርቦቶችን በተለይ ከሳኒታሪና አገልግሎት ጋር የተያዙ መሰረታዊ የሆኑ የአገልግሎቱን የሚሰጥ ድርጅት የለው መመን የሚባል ድርጅት ስለነበር ለዚህ ድርጅት ወደ ሁለት ሺህ ዶላር ለዚህ አገልግሎት የሚውል በቂ ነው ባይባልም የተወሰነ ድጎማ እንትን ሊያደርግ የሚችል ስጦታ ተሰጥቷል። ጥሩ እንግዲህ አድማጮቻችን ይህንን ሰፋ አድርገው ለመመልከት ቪዲዮው በድረገጻችን ላይ ስለሚወጣ መመልከት ይችላሉ። በዚህ አጋጣሚ ወይዘሮ ታድላ ምን ጥሪ ያለዎት? እንግዲህ ምንም አይነት አገልግሎት ምንም አይነት ድጋፍ ድርጅቱን ያበረታታል ብዬ ነው በበኩል የምለው። የገንዘብ ድጋፍ ማድረግ አንድ ነገር ነው። ሌላው የሞራል ድጋፍ ራሱ ማበረታታት አይዟችሁ ማለት ተሰብ ተሳትፎም ደግሞ መጥተው እንዲሳተፉ ና አብረውን እንዲሰበሰቡ አላማውን እንዲረዱ በድህረ ገጻችን ላይ ና በዜግነታቸው ማድረግ የሚገባቸውን አስተዋጽኦ በሴትነታቸው ማድረግ የሚገባቸውን አስተዋጽኦ እንዲያደርጉ። በነገራችን ላይ ሴቶችም ብቻ አይደለም ወንዶችም አሶሽየት መንበር ወይም ተባባሪ አባል ተባባሪ አባል መሆን ስለሚችሉ ቢመዘገቡና ማድረግ የሚገባቸውን አስተዋጽኦ ቢያደርጉ ድርጅቱ ማድረግ የሚገባውን አገልግሎት ያሰፋውና ከፍ ያለ አስተዋጽኦ ልናደርግ የምንችልበት ስለዚህ ለዚህ ነው ጥሪ የማቅረብ እንፈልገው። እሺ፣ በጣም አድርጌ አመሰግናለሁኝ፣ ወይዘሮ ታድላ አፋንታ ስለ ጊዜው ታንኪ። በጣም እኔም አመሰግናለሁ እድሉን ስለሰጣችሁን። ####ما الكامل <applause> يا تنسى عيبا علي هون اللور... لا هو لاكشنن اللي هما اللي عاد ماجوج فاللور ما الكامل تنسى <applause> عيبا علي هون اللاكشلال... የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበንን አቀናባሪያችን ብርሃን ናይሉ ከተተኪው የስርጭት መሐንዲስ ጋር ከሌሎች አዘጋጆች ጋርም ጭምር ሆነን እንሰናበታለን። ነገ ሐሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል Salam. Tenang.